የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ ግንቦት 21 2013 ዓ.ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። ዶክተር ምረራ ጉዲና እና አቶ ታዬ ደንዳ በኢትዮጵያ ስለሚካሄደው ምርጫ ያሰማቸው አመለካከቶች በትግራይ ክልል ያለው የመንቀሳቀስ ሁኔታ የሚሉትና ሌሎችም ቅንብሮች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳሐዬ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ እስከ ትናንት ለ1 ሚሊዮን 78140 ሰው የኮቪድ-19 ክትባት መስጠቷን የጤና ሚኒስቴር አስታውቀዋል። ሚኒስቴሩ በዌብሳይቱና በማኅበራዊ ገጾቹ ላይ ባወጣው ሰንጠረዥ እስከ ትናንት 4139 ሰው በኮቪድ-19 ምክንያት መሞቱን ገልጾ፣ 447 ሰው በጽኑ ታሞ እንደሚገኝ አመልክቷል። 30953 ሰው አሁን በኮቪድ-19 ውስጥ እንደሚገኝ ከተደረጉት የላቦራቶሪ ምርመራዎች ማረጋገጡን ሚኒስቴሩ ጠቁመዋል። በሌላ በኩል ደግሞ እንግሊዝ ውስጥ በተቀሰቀሰው አዲስ የኮሮና ቫይረስ መዛመት ማዕበል ትናንት 4200 ሰው መያዙንና ይህም በሁለት ወራት ውስጥ የተመዘገበ እጅግ ከፍተኛው ቁጥር መሆኑን አገሪቱ አስታውቃለች። እንግሊዝ ውስጥ እየተሰጡ ካሉት ፋይዘር፣ አስትራዜኒካና ሞዴርና ክትባቶች በተጨማሪ አንድ ጊዜ ብቻ የሚወጋውን የጆንሰን ኤን ጆንሰን ክትባት ትናንት አጽድቃ ወደ ስራ አስገብታለች። ዕድሜያቸው ከአስራ ሁለት ዓመት ጀምሮ ያሉትን ለመከተብ ዩናይትድ ስቴትስና ካናዳ የወሰዱትን እርምጃ ተከትሎ የአውሮፓ ኮሚሽንም በተመሳሳይ የዕድሜ ወሰን ውስጥ ያሉ ታዳጊዎች የፋይዘር ባዮንቴክ ክትባትን እንዲወስዱ ፍቃድ ሰጥቷል። ጀርመንና ኢጣሊያም ተመሳሳይ እርምጃ ለመውሰድ አስቀድመው ተዘጋጅተው እንደነበር አስታውቀዋል። ይህ በእንዲህ እንዳለ ፈረንሳይ ለደቡብ አፍሪካና ለሌሎችም የአፍሪካ ሀገሮች የኮቪድ-19 ክትባት እርዳታ እንደምትሰጥ ፕሬዚዳንቷ ኢማኑኤል ማክሮን አስታውቀዋል። ማክሮን በደቡብ አፍሪካ ፕሪቶሪያ ጉብኝት ባደረጉበት ወቅት ሀገራቸው ክትባቱን ለባለዝቅተኛ ዝቅተኛና መካከለኛ ገቢ ሀገሮች ለማዳረስ ለሚሰራው ዓለም አቀፍ ጥምረት ለኮባክስ በዚህ ዓመት ሰላሳ ሚሊዮን ክትባቶችን እንደምትለግስ አስታውቀዋል። ማሊ ውስጥ በዚህ ሳምንት የተካሄደውን ወታደራዊ መፈን መሩት ኮሎኔል አሲሚ ጎይታ አዲሱ የሽግግር ፕሬዝደንት መሆናቸውን የሀገሪቱ ህገ መንግስታዊ ፍርድ ቤት ትናንት አወጀ። የምዕራብ አፍሪካ መሪዎች ለመፈንቅለ መንግስቱ በሚሰጡት ምላሽ ላይ ነገ እሁድ ሊነጋገሩ ያቀዱ ሲሆን ሕገ መንግስታዊ ፍርድ ቤቱ ያሳለፈው ውሳኔ ጉዳዩን ይበልጥ አንገብጋቢ ያደረገው መሆኑ እየተነገረ ነው። በኮሎኔሉ መሪነት የተካሄደው ኩዴታ አገሪቱ ወደ ዴሞክራሲ ስርዓት ለመመለስ የምታደርገውን እርምጃ ያሰናከለ ከመሆኑም ሌላ በቀጠናው በጽንፈኛ ታጣቂዎች ላይ የሚካሄደውን ዘመቻ ሊጎዳ እንደሚችል ተገልጿል። አሁን በትረስልጣኑን የያዙት ኮሎኔል ጎይታ ባለፈው ነሐሴ የፕሬዚደንት ኢብራሂም ቡባካርን አስተዳደር ያስወገደውን መፈንቅለ መንግስት ከመሩ በኋላ የተቋቋመው መንግስት ምክትል ፕሬዚደንት ሆነው ነበር። የሽግግር መንግስቱ ፕሬዚደንት ባህ ኒዳውና ጠቅላይ ሚኒስትሩ ሞክታር ሁዋኔ በኮሎኔሉ ትዕዛዝ ባለፈው ሰኞ ከተያዙ በኋላ ከባማኮ ወጣ ብሎ በሚገኝ የጦር ሰፈር ላይ ስር ላይ እንዳሉ ረቡዕ ስልጣናቸውን በፈቃዳቸው መልቀቃቸውን ማሳወቃቸውን ተከትሎ መፈታታቸው ተሰምቷል። ከአንድ ሳምንት በፊት ብርቱ ውድመትና የነዋሪዎችን መፈናቀል ያስከተለው ኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ ከተማ ጎማ አቅራቢያ የፈነዳው እሳተ ገሞራ ዛሬም ያገረሸበት መሆኑ ተዘግቧል። እሳተ ገሞራው የፈነዳው ሰው በማይኖርበት የቪሩንጋ አካባቢ መሆኑን የመንግስቱ ቃል አቀባይ ፓትሪክ ሙያያ አስታውቀዋል። አካባቢው ቁጥራቸው በዓለም በአስጊ ሁኔታ እየተመናመነ ካሉት የተራራ ጎሪላዎች መካከል አንድ አራተኛ የሚኖሩበት እንደሆነ ይታወቃል። ኒራጎንጎ ተራራ ላይ እሳተ ገሞራው በድጋሚ ሊፈነዳ ይችል ይሆናል የሚል ማሳሰቢያ ተሰጥቶ ስለነበር አራት መቶ ሺህ ነዋሪዎች ከተማይቱን ቀድመው ለቀው መውጣታቸው ተገልጿል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለመጪው ሁለት ሺህ ሀያ ሁለት ዓመተ ምህረት ወደ ስድስት ትሪሊዮን ዶላር የሚጠጋ በጀት ጥያቄ ትናንት ማምሻውን ለተወካዮች ምክር ቤቱ ልከዋል። በጀቱ ለውጭ እርዳታ፣ ለዲፕሎማሲና ለአየር ንብረት ለውጥ መቋቋሚያ መርሃ ግብሮች ከፍተኛ ጭማሪ የተደረገበት ሲሆን ለሀገሪቱ መከላከያም መለስተኛ የሚባል እድገት ማካተቱ ታውቋል። የዩናይትድ ስቴትስ ጦር በተጠየቀለት 715 ቢሊዮን ዶላር የዓመት በጀቱ በዓለም እጅግ ግዙፍ ወታደራዊ ኃይል ሆኖ የሚቀጥል ቢሆንም የተወካዮች ምክር ቤቱ ሪፐብሊካን የመከላከያ ተሟጋቾች በጥያቄ ውስጥ የተካተተው የአንድ ነጥብ ሰባት ከመቶ ጭማሪ በቂ አይደለም ሲሉ ወዲያው ተቃውሞ አሰምተዋል። ካለፈው ሪፐብሊካን አስተዳደር በተለየ ሁኔታ ከአጋሮች ጋር ይበልጥ የመስራት ፍላጎት እንዳለው የባይደን አስተዳደር ባመላከተበት የበጀት ጥያቄ ሰነድ ላይ ባሰፈረው አመክንዮ ከኮቪድ-19 ወረርሽኝ እስከ አየር ንብረት ለውጥ በብዙ ዓለም አቀፍ ስጋቶች ላይ እያደገ ካለው የቻይና የመስፋፋት ፍላጎት እስከ ዲሞክራሲ ዓለም አቀፍ ፈተናዎችን በተሳካ ሁኔታ ለመጋፈጥ ከሌሎች መንግስታት ጋር በአጋርነት መስራት ያስፈልጋል ብሏል። የበጀቱ ጥያቄ በሀገር ውስጥም ሊያከናውናቸው ላሰባቸው ስራዎች የሁለት ነጥብ ሦስት ትሪሊዮን ዶላር የአሜሪካ የስራ ዕድሎችና የአንድ ነጥብ ስምንት ትሪሊዮን ዶላር የአሜሪካ ቤተሰቦች እቅዶችን ማካተቱ ታውቋል። ለዓለም አቀፍ ድጋፍ ወጪም የስድሳ ሦስት ነጥብ ስምንት ቢሊዮን ዶላር ጥያቄ የተካተተ ሲሆን ካለፈው ዓመት ተመሳሳይ በጀት የስድስት ነጥብ አንድ ቢሊዮን ዶላር ጭማሪ ታይቶበታል። በዩናይትድ ስቴትስ የተወካዮች ምክር ቤት ላይ ባለፈው ታህሳስ መጨረሻ የተሰነዘረውን አመፃና ሁከት የሚያጣራ የሁለቱም ፓርቲዎች ጥምር ቡድን እንዲቋቋም የቀረበውን ሀሳብ የህግ መወሰኛ ምክር ቤቱ ሪፐብሊካን እንደራሴዎች ትናንት አግደውታል። ሁከቱን የፈጸሙት የአዲሱን ተመራጭ ፕሬዚደንት የጆ ባይደንን የምርጫ ውጤት ማጽደቂያ ጉባኤን ለማደናቀፍ የሞከሩ የቀድሞ ፕሬዚደንት ደጋፊዎች መሆናቸው ተገልጿል። መርማሪ ቡድኑ እንዲቋቋም ከመቶዎቹ ሴናተሮች የስድሳውን የይሁንታ ድምፅ ማግኘት ያስፈልግ የነበረ ቢሆንም ሠላሳ አምስት ሪፐብሊካን ሴናተሮች በመቃወማቸው ሳያልፍ ቀርቷል። ኢንዶኔዥያ ባለፈው ጥር የያዘችውን በኢራን ባንዲራ ሲቀዝፍ የነበረ የኢራን ዘይት ጫኝ መርከብ መልቀቋን የሁለቱም ሀገሮች መገናኛ ብዙሃን ዛሬ ዘገቡ። ኢንዶኔዥያ መርከቡን የያዘችው ድፍድፍ የተፈጥሮ ዘይት በህገወጥ መንገድ ሲያሸጋግር አግኝቸዋለሁ ብላ ሲሆን ኤምቲ ሆርስ በሚል ስም የሚጠራውን መርከብ ትናንት የለቀቀችው ፍርድ ቤት በዚህ ሳምንት ውስጥ በሰጠው ውሳኔ መሠረት መሆኑን የሀገሪቱ የባህር ጠረፍ ጥበቃ ቃል አቀባይ ዊንሱ ፕራማዲታ ዛሬ ለጋዜጠኞች ተናግረዋል። መርከቡ እንዲለቀቅ የወሰነው ችሎት ካፕቴኑ ግን ለሁለት ዓመት በሚጸና ማስጠንቀቂያ በነፃ እንዲለቀቅ ወስኗል። መርከቡ ወደ ሀገሩ ከመመለሱ በፊት ቀድሞ የተነሳበትን ተልእኮ እንደሚፈጽም የኢራን መንግስታዊ ዜና ማሰራጫ ዘግቧል። ሚያንማር ውስጥ የተያዙ ሁለት አሜሪካውያን ጋዜጠኞች በአፋጣኝ ተለቀው ወደ ሀገራቸው እንዲመለሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አሳሰበ። በዳኒ ፌስትነርና በናታን ማውንግ መታሰር ያደረበትን ስጋት የገለጸው የውጭ ጉዳይ መስሪያ ቤት ጋዜጠኞቹ ተለቀው ከቤተሰቦቻቸው ጋር በሰላም እስኪቀላቀሉ ውትወታውን እንደማያቆምና በወታደራዊ መንግስት ላይ ጫና ማሳደሩን እንደሚቀጥል ገልጿል። በአሜሪካ ድምፅ ውስጥ የሌሎች ሰዎችን ስራዎች ራስ አስመስሎ የማቅረብ አጋጣሚዎች መፈጠራቸውን የዜና ተቋሙ ትናንት አረጋግጦ የክስ አቤቱታዎች የተያዙበትን ሁኔታ የሚመለከት የውስጥ ምርመራ መክፈቱን አስታውቋል። አንድ የአፍሪካ ዲቪዥን የኮንትራት ሰራተኛ ከሌላ ሰው ስራ ያለ ፈቃድ ወስዶ መጠቀሙንና ሌላ ድምፃችን አውር ቮይስስ ለሚባል ፕሮግራም የሚሰራ አቀናባሪም ከሌሎች ጽሁፎች የተወሰኑ ክፍሎችን እንዲሁ ያለ ፈቃድ መውሰዱን የሚመለከቱ አቤቱታዎች ቀርበው እንደነበር ተዘግቧል። የውስጥ ምርመራው የተከፈተው የዲቪዥኑ ሁለት የቀድሞ ሰራተኞች የአእምሮ ንብረት ዘረፋ እንዲሁም በኃላፊዎችና በአውታሩ የደረጃዎች ኤዲተር ዘንድ የተዛባ አመለካከት መኖሩን ጠቁመው ምርመራዎች በወቅቱ አለመካሄዳቸውን የሚገልጹ ቅሬታዎች መቅረባቸው በዋሽንግተን ፖስት ጋዜጣ ከተዘገበ በኋላ ነው። በቅሬታው ውስጥ አሉ የተባሉትን ሰራተኞች ስም ቪኦኤ ግልጽ አላደረገም። ተጠባባቂ ዳይሬክተሯ ዮላንዳ ሎፔዝ ትናንት ለተቋሙ ሰራተኞች በላኩት የውስጥ ኢሜይል የሥራ አመራሩ በተፈጠረው ሁኔታ ያዘነ መሆኑን ገልጸዋል። ዳይሬክተሯ በዚሁ የኢሜል መልእክታቸው የሌሎች ሰዎች ሥራዎች ወይም የአእምሮ ንብረት ስርቆትን በሚመለከት ተቋሙ የሚመራበትን የተሻሻለ ሰነድ ቅጅም አያይዘዋል። ለዜና የተያዘው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ክቡራትና ክቡራን አድማቾች ዜናውን ያሰማችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ አድማጮች። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኝናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14። ወደ ቀዳሚው ዝግጅታችን እናምራ። በመጪው ግንቦት 28 እንዲካሄድ ታቅዶ የነበረው ጫ ወደ መጪው ሰኔ 14 እንደተራዘመ የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ የሚታወስ ነው። ምርጫው የሚካሄደውም የመራጮች ምዝገባ በተጠናቀቀባቸው ቦታዎች ብቻ እንደሆነም ተገልጿል። በሀገሪቱ ስለሚካሄደው ምርጫና ስለ ስለሌሎችም ጉዳዮች የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ልዩ ልኡክ ጀፍሪ ፌልትመን ቡድን ጋር ተገናኝቶ የተነጋገሩትን የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን ሀሳባቸውን እንዲሰጡበት ጋብዘናል የኦሮሚያ ብልጽግና ፓርቲ ቃል አቀባይ አቶ ታዬ ደንዳም ዶክተር መረራ በምርጫው ላይ ላላቸው አመለካከት ምላሽ ሰጥተዋል ዶክተር መረራ በሀገሪቱ ስለሚካሄደው ምርጫ ያላቸውን አመለካከት በመግለጽ ይጀምራሉ በአጠቃላይ ምርጫ ምርጫ የመሰለኝ አይደለም ሶስት አመታት ሁሉንም ባለድርሻ አካላትን የሚያስማማ መሰረታዊ መሆኑ የምርጫ ሆነ የምርጫ ገቹ ጉዳዮች ላይ አቅጣጫ የያዘ ብሔራዊ መግባባት ቀርቦ መምጣት አለበት። አሁን መንገድ የአንድ ፓርቲ በለመደበት መንገድ ጫወታ የሚቀጥል ከሆነ ይህንን ለውጡ ለማምጣት የተከፈለው ዋጋ ዋጋ ያሳጣል። ሰላም ላለፉት ሶስት አመታት ስንጠይቅ ነበር። ለብሔራዊ መግባባት አስፈላጊ የሆኑ ነገሮች መሰረታዊ የሆኑ ችግሮች እነዚህ ለውጥ ለሚባለው ምንድን ነው የሚለው ሁሉ በተደጋጋሚ አንስተን የአሁን የትግራይ እልቂት ሁሉ ከመጀመሩ በፊት ስንጠይቅ ነበር። ምንም የተፈታ ነገር የለን። ገዢ ፓርቲ የምችለውን የሚያክል ከዚህ ብሔራዊ መግባባት ከሚባለው ይሸሻል። ብሔራዊ መግባባት ውይይት ብሎ ደግሞ ለራሱ መልሶ ይጠራል። የታሰረ ነገር ሳናገኝ ሶስት አመታት ስንለፋ ቆይም ንጉሶን ጊዜ ምርጫ ነበር፣ በበሪ ጊዜ ምርጫ ነበር፣ በያደግ አንድ ጊዜ ምርጫ ነበር። ከዛ የተለየ ውጤት የሚያመጣ አይመስለኝ። ባለፈው ጥር ወር መጀመሪያ ላይ በምርጫ እንዲሳተፉ የምርጫ ቦርድ ፈቃድ የተሰጣቸው ወደ አምሳ የሚሆኑ ፓርቲዎች ሶስት ቀን የተፈጀ ስብሰባ አካሄደው ስድስት መሰረታዊ አጀንዳዎች ላይ ተስማምተን ነበር ብለዋል ዶክተር መረራ። ስብሰባው የተካሄደው የገዢ ፓርቲ ተወካዮች፣ የሀገር ሽማግሌዎችና አገናኝ ናቸው የሚባሉ ሰዎች ባሉበት ሲሆን በስድስት አጀንዳዎች ላይ ተስማምተን ነበር በማለት ዶክተር መረራ አጠር አድርገው ነጥቦችን ይዘረዝራሉ። አንደኛው ከምርጫ በፊት ማረቅ አለበት ብለን ነው የተስማማ ነው ምርጫና ምርጫ ነክ ጉዳዮች ለምሳሌ የፖለቲካ ሜዳ የማስፋቱ ጥያቄ፣ የፖለቲካ እስረኞች ጉዳይ፣ የምርጫ ቦርድ በሀቂ ገለልተኛ ሆን ጉዳይ እነዚህ እነዚህ ነገሮች ከምርጫ በፊት ማለቀት አለባቸው። አምስት ሌሎች አጀንዳዎች ደግሞ በተረጋጋ መንፈስ ከምርጫ በኋላ ለምሳሌ ስለ ህገ መንግስት፣ ስለ ሀገር ግንባታ፣ ስለ ፌዴራሊዝም ሌሎች ደግሞ አምስት አጀንዳዎችን ከምርጫ በኋላ እንድን የመመሽበት ተስማምደ ተለያየ። ከዛ በኋላ እስካሁን ድረስ አንድ የተጨበጠ አንድ የታሰረ ነገር ሳይኖረን ምርጫ ውስጥ ገባል። አቶ ታዬ ደንዳ በበኩላቸው በመንግስት በኩል ለብዙ ጊዜ ውይይት ተካሂዷል ይላሉ። በመንግስት በኩል ለበርካታ ጊዜ ውይይት ተደርጓል። ያ ውይይት እንግዲህ አሁንም የቀጠለ ነው። በፓርቲዎች ምክር ቤት ደረጃ በብዙ ጉዳዮች ላይ ክቡር ጠቅላይ ሚኒስትሩም በተገኙበት ውይይት ተደርጎ ተጋገላ ለንግም እንትን አድርገው እየተያዩ ነው። ከብሔራዊ መግባባት መፈጠር ያልቻለበት አንደኛው ጉዳይ ስልጣን የእኔ መሆን አለበት በሚል ነው፤ ያ ደግሞ በምርጫ የሚረጋገጥ ነው የሚሆነው። በዚያ ዙሪያ በእኛ በኩል ብሔራዊ መግባባት መፈጠር አለበት የሚል ነው፤ ለዚህ የሚሰራ ተቋም ተመድቦ እየሰራ ነው። ግን አጠቃላይ ሕገ መንግስታዊ አሰራሩ ደግሞ እየቀጠለ በዚያ ውስጥ እያደገ ነው የነበረው። ይህም ሆኖ ግን ከኦፌኮ ጋር ውይይት በምናደርግበት ጊዜ ከዚህ በፊት በተናጥል በሚያክልል የታጠረ ለአምስት ወር የዘለቀ ውይይት አድርገን ነበር የተስማማንባቸው ነጥቦች አንደኛው ህገ መንግስታዊ አሰራሩ ያው መሻሻልም ካለበት በህገ መንግስታዊ አካሄድ መሆን አለበት ከዛ ባሻገር ግን መከበር አለበት በሚል ነው ወረቀቱን ሳይደርግ ነው የጣሱት በራሳቸው። ዶክተር መረራ ግን በእንደዚህ አይነት ሁኔታ ልፋት ካልሆነ በስተቀር ምንም የሚያመጣው ውጤት የለም በሚል ነው፣ በምርጫው ከመሳተፍ ተገፍተን የወጣ ነው ብለዋል። በኦሮሚያ ክልል ስንቶቹ ናቸው በምርጫ የሚሳትፉት ለሚለው ጥያቄ መልስ ሰጥተዋል። የኦሮሚያ ክ የሆነ የገዜታ ዝምዝግና ፓርቲ ብቻ ነው ሌላው ብሎ አንዳንድ ከተማ ና ዳማ ሻማ ለአንድ ቦታ እንጂ አንድ መቶ ሰማኒያ መቀመጫ ማለት ከአንድ ሶስተኛ አባላት መቀመጫዎች አንድ ፓርቲ ነው የሚወስደው ማለት ነው። ምርጫ ምርጫ ከሆነ ሞጫ ባ ውድድር ይጠይቃል። እንደዚያ ከሆነ ኦሮሚያ ለምሳሌ ከምርጫ ውጭ ነው ሁሉንም አጠቃለት የሚጀምረው። ትግራይ ራሱ ከምርጫ ውጪ ነው። ቤኒሻንጉል አካባቢ የፋፋ ቀውስ አለ። አንዳንድ ደቡብ አካባቢ ዛ ዚ ቀውስ አለ። አማራ አካባቢም ለምሳሌ የኦሮሚያ ዞን የሚባለው እና ቅማንቶች ያሉበት ጎንደር አካባቢ ሌላ ቀብሳለ ሀምሳ በመቶ በላይ የሚሆነው የኢትዮጵያ አካባቢ ወይ ምርጫ የለው ምርጫ ውስጥ ነው የሚገባው ወይ ምርጫ የለ። ዶክተር መረራ አያይዘው እኛ ተገፍተን በምርጫው ከመሳተፍ እንድንወጣ የተደረገው የኦሮሚያው ብልጽግና ፓርቲ ኦነግና ኦፌኮን ሊያሸንፍ የሚችልበት አቅም ስለሌለው ነው፣ ይህም ሁሉም ያውቋል ብለዋል። አባሎቻችን የማሰሩ ቢሮዎቻችን የመጋቱ አሁን ቢሮዎቻችን የዛሬ አመት ሁለት መቶ ስድስት ቢሮዎች ነበሩ። ኦሮሚያ ላይ ሁለት መቶ ስድስት ቢሮዎች ዛሬ ሶስት ብቻ ነው ያለን። ሁለት መቶ ሶስት ቢሮዎች የበለጠ ጫና በኛ ላይ አረፈው። ሌላምን ምንም ምክንያት የለም። ኦሮሚያ ላይ በዚሁ ፓርቲ የሚያሸንፍበት ሁኔታ ምንም ፎርሙላ ያለው ምርጫ እኛን መቅፋቱ በአገኘው አጋጣሚ እኛን ብሎ መዝጋቱ የድርጅት መሪዎችን ጨምሮ አባሎቻችን ማሰሩ፣ እነዚህ እነዚህ ነገሮች ውስጥ ነው የገባው። አቶ ታዬ ደንደዓ ግን ዶክተር መረራ የሚሉትን አይቀበሉም። ለሚገርመው ጉዳይ ይሄ ነው። ያው ይሄን ጉዳይ ምርጫ ቦርድ ባለበትም አስቷል። ጽሕፈት ቤታችን በየቦታው እየተዘጋ ነው። አመራሮቻችን እየታሰሩ ነው የሚል አንስቷል። በእኛ በኩል የምርጫን ጉዳይ የሚከታተል ተወካይ ያለን በዛ ቦታም መልስ ተሰጥቷል። እንዲጣራ ሲፈለግም የጠፋ ጽፈት ቤት አለ ማለት ነው። በእኛ በኩል የተገኘ አንድ ጽፈት ቤት በጊዜ ከተማ ባቡር መጋዘን የቀበሌ ቤት የተሰጣቸው ነበረ። እሱ ለመንግስት ስራ ተፈልጎ እሱ እንዲተካላቸው መጋጫ ተቀምጧል ግን የመንግስት ስራ ተፈልጎ ያ የተወሰደ እንትን አለ፣ የመንግስት ቤት ነው። ከዛ የዘለለ ግን እንዳው የእናንተ ቢሮ የተዘጋው የት ነው የቤት ቁጥሩ የት ነው ብሎ ሲፈለግ የታጣበት አጋጣሚ ነበረ። አትረዱ ሲባሉ ያው በጅምላ በዚህ አይነት ይሄን አይል ቁጥር ተዘግቷል ከማለት የዘለለ እዚህ ከተማ እዚህ ወረዳ እንዳው ቁጥሩ ራሱ ሲታይ በኦሮሚያ ክልል የምርጫ ክልሉ ያለው መቶ ሰባት ስምንት ነው። የምርጫ ክልል አሁን የነሱ ጽሁፎች ቤት የሚያነሱት ሁለት መቶ ስድስት ጽሁፈት ቤት አለን ነው የሚሉት። ሱራቱ እንዴት ነው? እኛ አራታችን በዚህ ደረጃ የሚያስፈ የለም። ሱራቱ ምንድን ነው የሚለው ማየት ይቻላል። ዶክተር መረራ ከምርጫው ተገፍተን ወጥተናል ለሚሉት ደግሞ አቶ ታዬ ደንዳ ይሄ ምርጫ አሳታፊ በመሆኑ በምርጫው እንዲወዳደሩ ጥሪ እናደርጋለን ብለዋል። በእኛ በኩል

አመራር በርካታ ጊዜ ተደርጓል፣ ግን በኛ በኩል ምንም የተደረገ ፊት እንዳናሸንፍ ነው ተብሎ የሚባለው ደግሞ ለማሸነፍ አስቦ ከሆነ እና ተወዳደሩ አሸንፉ ብለን እያን ከዛ የዘለለ ግን እጅን ከማስከበር የዘለለ ምንም አይነት በፖለቲካ ምክንያት እያደረስ ነው ጫና የለም ማለት ነው። ዶክተር መረራ ጉዲና ለኢትዮጵያውያን የሚያስፈልጉ ያሏቸው ሶስት መሰረታዊ ነገሮች አንደኛው ሰላምና መረጋጋት ሲሆን አሁን ይካሄዳል የተባለው ምርጫ ሰላምና መረጋጋት አያመጣም። ሁለተኛው በኢትዮጵያ ታሪክ ለመጀመሪያ ጊዜ ነፃና ፍትሃዊ ምርጫ ተደርጎ ዲሞክራሲ ትወለዳለች ወይ ብት አትወለድም። ሶስተኛ ደግሞ በሀገራቸው ተስፋ ቆርጠው ወደ ደቡብ አፍሪካ ለመሄድ ሲሞክሩ መንገድ ላይ በጅብ የሚበሉ ወጣቶች በሌላ በኩል አውሮፓ ለመግባት ሲሞክሩ የባህር ሲሳይ የሚሆኑት ወጣቶች ይካሄዳል በተባለ ምርጫ አገር ይለወጣል በሚል ተስፋ የልማትና ብልጽግና መንገድ ያስገኝላቸዋል ወይ ብለው ከጠየቁ በኋላ አያስገኝም። እነዚህም ሶስት ነገሮች የማያሟላ ምርጫ ዳቦ ሊሆን አይችልም ብለዋል ዶክተር መረራ። አቶ ታዬ ደንደአ በበኩላቸው በዚህ ላይ የሚሉት አላቸው። ይሄ ጥሩ ያ ያለን ተጨባጭ ሁኔታ ይሄንን አያመለክትም። ህዝቡ ይሄ ታሪካዊ ምርጫ መሆኑን በነፃነት ወጥቶ ለመንበት ዝግጁ መሆኑን በተለይ በኛ ክልል፣ በሌላ በኩል ግን ወጣቱ ከዚህ በፊት ሲበረበር ነበረ። አሁን ካለፈው አመት ጀምሮ እኛ ማወያ ይጠናል። በአጠቃላይ ከውይይቱ በኋላ ዘጠኝ ጊዜ የገባ ይቀባ በነሱ ደጋፊዎች ከውጭ የተጠርቶል ዘጠኝ ጊዜ የገባ

የኢኮኖሚ ችግሩ ግን ጊዜ የሚጠይቅ ነው ይላሉ አቶ ታዬ ደንዳ። ምናልባት የኢኮኖሚ ችግሩ አለ። የፖለቲካ ችግር የለ፣ የኢኮኖሚ ችግር ግን አለ። ኢትዮጵያ ለዘመናት ያው እንደ ፖለቲካ ነገ አለ ከዚህ በኋላ ነገ ሁሉም በሚነዳ በሚነዳ መልኩ ሊመረቅ ስለማይችል ጊዜ የሚጠይቅ የመዋቅር ማሻሻያ የሚጠይቅ የፖሊሲ ማሻሻያ የሚጠይቅ በጣም ስራ የሚጠይቅ ስለሆነ ከዚህ አንፃር ከኢኮኖሚ ጋር ተያይዞ ችግሮች አሉ። በዛ ምክንያት የሚሰደዱ ወጣት ወገኖች አሉ። የመቅረፍ መንግስት የፖሊሲ አቅጣጫ አስቀምጠው እየሰራ ነው። ይህንም በኢኮኖሚ ምክንያት የሚደረገው ኦፍኮርስ ሰው ት ደህንነት ለማግኘት ሲፈልግ ይችላልም አይነት የፖለቲካ ተጽዕኖ ባይኖርበትም ያንን የመጠቀም ማያ ሊኖር ይችላል። ከዛ የዘለለ ግን በእኛ ክልል በፖለቲካ አመለካከት ምክንያት ጫና የሚደርስበት ገፈር የለም። ይሄ በግልጽ ሊታወቅ ይገባል። ይሄ ማለት ወደ ዶክተር መረራ እንመለስ ና ከዩናይትድ ስቴትስ ፕሬዚደንት ጆ ባይደን የአፍሪካ ቀንድ ልዩ ሉ ጄፍሪ ፈልትመን ቡድን ጋር ተገናኝተው እንደተነጋገሩ ገልጸዋል። ዶክተር መረራ ከፈልትመን ጋር ለመነጋገር ቀጠሮ ይዘው የነበረ ቢሆንም

ለምን ታዊት ለውጭ የሚባሉ ላለፉት አምሳ ዓመታት ኢትዮጵያ ሽግግሯ ከአንዱ ቀውስ ወደ ሌላ ቀውስ ወደ ሌላ ቀውስ እየሆነ እዚህ ቤት መደረግ አሁን ያለበትም አጠቃላይ እጅግ በጣም አደገኛ የሆነ መስቀለኛ መንገድ ላይ መሆናችንን ይህንን እንትን ካደረኩ በኋላ ከኢትዮጵያ ወዳጆች ምንድን ነው የሚጠበቀው የሚለውን የሚመልስ ራሳችንም ደግሞ ተገብቶ ከብቻ የወጣንበት ምክንያቶችን በግልጽ

So that I did that, you How are these are they going to to the things the And then ዶክተር መራ ጉዲና በጀፍሪ ፈልትማን ከሚመራው የልኡካን ቡድን ጋር ተገናኝተው መሰረታዊ የሚሏቸውን ነጥቦች አንስቶ እንደተነጋገሩ ገልጸዋልና ከዚህ ምን ይጠብቃሉ ለሚለው ጥያቄ ችግሮቻችንን ዓለም አቀፍ ማህበረሰቡ ለመረዳት የጀመረ

Ma strei a iniziare il ianage okgara ዶክተር መረራ ጉዲና አያይዘውም አያይዘውን ከአጥፍቶ መጥፋት ፖለቲካ ይልቅ መመዳደሩና ሰጥቶ መቀበል የተሻለ ይመስለኛል። ዘላለም መተላለቁና መገዳደሉ አንድ ቦታ ላይ መቆም አለበት የሚል እምነት አለኝ ብለዋል። ወደ ትግራይ ሁኔታ ስናመራ ደግሞ በትግራይ ክልል ሰዎች በነፃነት እንደ ልብ መንቀሳቀስ ይችላሉ ሲል የኢትዮጵያ መንግስት ተናግሯል። ለመሆኑ በአካባቢዎቹ ያለው ሁኔታ ንፍሳ አንዳንድ በትራንስፖርት አገልግሎት ዘርፍ የተሰማሩ ግለሰቦችን አነጋግሮ ያጠናቀረውን ዘገባ ልኮልናል። ከመቀለ ከተማ ወደ ሁሉም የትግራይ ከተሞች የሚደረግ የመኪና እንቅስቃሴ መንገዱ አንዴ የሚከፈትና አንዴ የሚዘጋ ነው ሲሉ ለረጅም ዓመታት በመቀለ አውቶቡስ ተራ የሚሰሩ ተናግረዋል። ግንቦት 172013 ዓ.ም ወደ ነባር መናኸሪያ የተባለ የሚታወቀው መቀለ አውቶቡስ ተራ ተንቀሳቅሴ ለመተሳዘበ ሄጄ ነበር። በዚህ ቀን በትግራይ ሃይማኖት መሪ አባቶች ታወጀ የሚባለው ጾመ ትግራይ ምክንያት አንድም መኪና አልነበረም። ከዚህ በፊት የነበረው እንቅስቃሴ ለማወቅ ከአስር ዓመት በላይ በመቀለ አውቶቡስ ተራ እየሰራ የሚገኘው ውናት ሲገል አስተያየት እንዲሰጠኝ ጠይቀው ነበር። በቃ ሰው ሁሉ እየሰጋ ነው። ዞሮ ዞሮ ማለት ነው ይባላል፣ ይዘጋል አንዳንድ ቀን ሁሉ በቃ ስጋት ያለው የፈሩ ነው የሚሄዱት። አሁን ተዘግቶ ይባላል። ግን ሰው መቼም ስራ ብዙ ስራ ስላላቸው አንዳንድ ሰዎች ተደብቆ ያ ሄዱ ያሉ በዚህ ማለት ነው። በዚህ እስካሁን ግን ምንም ብዙ እስካሁን የቢሮ ከዚህ ወደ ከዛ ዙ ብዙ አይንቀሳቂቶች ስለዚህ ዝብቱ ነበር። በቃ እራሱ ዘግቶ፣ አማኑኤልም ከአስር ዓመት በላይ በመቀሌ አውቶቡስ ተራ እንደሰራ ይናገራል። ከውያላ ጀምሮ ሁሉም አይነት ስራ እንደሚሰራ ይነግረኛል። አማኑኤል መንገዱ አንዴ ይከፈታል አንድ የሚዘጋል እስከ አድግራት ግን የተሻለ ነው ብላል። ከመቀለ ወደ አድግራት ብቻ ነው የሚሰራ ያለው። በአክሱም ሽረም ተከፍተ ነበር። ወደ ሀያ ቀን የሚሆን ተዘግቷል። ከመቀለ አድግራት፣ ከአድግራት መቀለ ብቻ ነው የሚሰራ ያለው። በዛ በራያ ገጽ እስከ አላማጣም ይሰራል። አንድ አንድ የሚማጭው ምናምን ይዘጋል፣ ከፈታል። ከዛ የድክም ከቁረም ተዘግቷል ተብሎ የሚመልስበት ሰዓት ምናምን አለ። ቀጥታ የሚሄዱ ምናምን የሉ። አንድ አንድ ጊዜ ይሄዱ እያሉ የሆነ እንትን ያጋጥማሉ፣ ተመለሱ ምናምን ይባላል፣ ይመለሳሉ። በተንቤን ከአቢ አዲ ይሰራል። ከዛ እንትን ደግሞ አይሰራም። ተዘግቶ ነው ያለ። አሁንም ተዘግቶ ነው ያለው። ሶስት ቀን ነው ተብሎ ተዘግቶ ነው ያለው። ያው ረጅም ቀን የሚባለው ወደ አንድ ወር ምናምን አካባቢ ተከፍቶ ነበር። ከዛ ግን ያው አምስት ቀን ይከፈታል፣ ይዘጋል፣ ይከፈታል፣ ይዘጋል። በቃ አይታወቅም። መንገዱ ወቃል ምክንያት የመኪና እንቅስቃሴ የቆሙ መኪና መለስ ያገኘሁት ደግሞ ዮሐንስ ይባላል። የዮሐንስ ቤተሰቡን ለመጠየቅ በተደጋጋሚ ወደ አድግራት እንደሚንቀሳቀስ ይናገራል። መንገዱ ተከፈተ ሲባልም መንገዱ ላይ ስጋትና ፍራቻ ሁሌ ያለ ነው ብለዋል ዮሐንስ። አድግራት ለመሄድ ነው፣ ግን ትራንስፖርት መኪና የሚባል የለም። መንገዱ ሁሌ ነው ማለት ይዘጋል ይከፈታል። ቀጥታ የምታገኝበትም ችግር አለ። ትናንትና ዛሬ ነጭራሹ ትራንስፖርት የለም። በተቀረ ደግሞ ሌላ ቀኖች ስትሄድ መንገድ ላይ ቆመ ትመለሳለህ። ኬላው ፈተሻ ነው። ግማሽ ቀን ይከፈታል፣ ግማሽ ቀን ይዘጋል። አንድ ሁለት ቀን ተዘግቶ ሁለት ቀን ይከፈታለህ። በጣም አስቸጋሪ ነው። ኋላ ስትሄድም ሪስክ ገብተህ ነው የምትሄደው። ማታ ወታደር ነው ያሉት ፍራቻ አለ። በጣም አስቸጋሪ የሕይወትን አንጠልጥለ እጅ ላይ ይዘህ እንደሚሄድ አይነቱ ነው የምትቆጠረው። በጣም እንትን ነው። መከላከያ ብቻ አይደለም ሌላም ሰራዊት አለ። የተለየ ዩኒፎርም የሚለብሱ መደበኛ የኢትዮጵያ ሰራዊት ያልሆኑ እና በጣም አስቸጋሪ ነው። የትግራይ ቢሮ ኮንስትራክሽን ኢንስፔክሽን ትራንስፖርት የሚመለከታቸው ኃላፊዎችን ለማግኘት ሁለት ጊዜ የተማላልሽ ላገኛቸው ባለመቻሌ ተጨማሪ ማብራሪያ ማቅረብ አልቻልኩም። ዓለም ፍስሐ ለአሜሪካ ሬዲዮ ከመቀለ። የዩናይትድ ስቴትስ አስተዳደር ሰሞኑን ይፋ ያደረገውና በኢትዮጵያና በኤርትራ መንግስት እንዲሁም በአማራ ክልል ባለስልጣናትና በህወሓት አባላት ላይ የወሰደውን የቪዛ ክልከላ ውሳኔን አስመልክቶ የአሜሪካ ድምፅ ያነጋገራቸው የተለያዩ አካባቢዎች ነዋሪዎች የሰጧቸውን አስተያየቶች ሰሞኑን በተከታታይ ማሰማታችን ይታወሳል። ለምሽቱም በተመሳሳይ ከመቀሌ ለተሰባሰቡት ድምፆች ሙሉጌታ አጽብሃ። ስሜ ጻዲቁ ተክለ ሃይማኖት እባላለሁ። ያን ያህል ለውጥ የሚፈጠር አይደለም። በእርግጥ አንዱ ስቴፕ ነው። እንደዚህ አይነት ጫናዎች ለማሳደር በመንግስትም በዚህ ጦርነት ውስጥ እየተሳተፉ ያሉት አካላትም ላይ ጫና እንደማሳደር የሚቆጠር ነው። ዜሮ ትርጉም አለው እያልኩ ሳይሆን ግን ያን ያህል ግን ለውጥ የሚፈጥር አይደለም። የተለመደ ነገር ነው። አሁን ብዙዎቹ ላይ ማዕቀብ ተጥሏል፣ ግን ማዕቀብ በመጣል ብቻ የመጣ ለውጥ የለም። እነዚህ አይነት በጣም ከፍተኛ ጥፋት እየደረሰ ባለበት ሁኔታ ሰዎቹ ከአንድ ሀገር ወደ አንድ ሀገር ብቻ ቪዛ ስለተከለከሉ የሚመጣ ለውጥ አይኖርም። ጫናውም ህዝቡ ላይ ነው። ኢኮኖሚክ ማዕቀብን ብታደረግ፣ ዞሮ ዞሮ ጫናው ህዝቡ ላይ ነው እንጂ መንግስታቱ ላይ እንትን አይልም። ና ለውጥ የሚፈጥር አይነት መስሎ አልተሰማኝም። ከዚህ ፈርዘር የሄደ ና ጠንካራ እርምጃ ነው መወሰድ ያለበት ባይነኝ ምክንያቱም ያሉት አካላት ተነጋግረው ችግሩን ለመፍታት ፈቃደኞች ካለሆኑ ኢንተርቬንሽን ነው አስፈላጊ እንጂ ከዚህ በኋላ ያለው ማዕቀብ ጥልባቸው ሲጀመር ማዕቀብ ውስጥ የወደቁ ናቸው። ለምሳሌ የህወሀት አመራሮች ላይ ማዕቀብ መጣል እንደ ቀልድ ነው የሚቆጠረው። እየወጡ አይደለም እንደምናየው ከሆነ እዚህ አካባቢ ውስጥ ብቻ ታጥሮ እንቅስቃሴ እንደሚያደርጉ ነው ያለው መረጃ። ሰው ምንድን ነው የእነሱ ላይ ማዕቀብ ማድረግ፣ ማዕቀብ የለመደ መንግስት ላይ የኤርትራ መንግስት ላይ ማዕቀብ ማድረግ ምንድን ነው ትርጉሙ? እኔ አልገባኝም። ከዛ በዘለለ ከፍተኛ የሆነ ለውጥ ላይ ያመጣ የሚችል ሲግኒፊካንት እርምጃ ነበር መወሰድ የነበረበት ባይ ነኝ። ስሜ ተስፋዬ ተገለ ጊዮርጊስ ባላለሁ የመቀሌ ከተማ ነዋሪ ነኝ። የአሜሪካ መንግስት የወሰደው የጉዞና የኢኮኖሚ ማዕቀብ ላይ በጣም ጥሩ የሚባል ውሳኔ ነው። ከዚህ በላይ ደግሞ እንጠብቃለን። ምክንያቱም የኢትዮጵያ መንግስትም የአማራ ሚሊሻ፣ የአማራ ፋኖ ትግራይን መሬት ወሯል። የትግራይ ህዝብ እያሰቃዩ ነው። የኤርትራ መንግስት የባዕድ ሀገር መንግስት ተጠርቶ የትግራይን ህዝብ እንዲያሰቃይ መሬቱ እንዲወር ተደርጓል። ስለዚህ በነዚህ ወራሪዎች ላይ የተወሰነ ውሳኔ እኔ በጣም ጥሩ ውሳኔ ነው፣ ጅማሮ ነው። ከዚህ በላይ መሄድ አለበት ብዬ ማምነው የአሜሪካ መንግስት የወሰደው ውሳኔ የመጀመሪያ ነው። ይህ የመጀመሪያ መሆን ደግሞ ለእኛ ለሚቀጥለው ጥሩ የትግራይ ህዝብ ጥሩ ህይወት እንዲኖረው ካለው ጭንቅና ከገባበት የተለያዩ የሞት አደጋዎች ሪሊፍ ያገኛል ብለን እናስባለን። ከዚህ ባሻገር ግን ቲፒኤልኤፍ ላይ አባላት ላይ የወሰደው የአሜሪካ መንግስት እኔ በእኔ በኩል ተቀባይነት የለውም። ምክንያቱም የትግራይ ህዝብ እየተጎዳ ያለው በቲፒኤልኤፍ ሳይሆን በወራሪዎቹ የሻ መሪዎች፣ የሻቢያ ሰራዊት፣ የአማራ ልዩ ኃይል በእነዚህ ተወሮ ችግር ውስጥ ነው ያለው። ስለዚህ እነዚህን ማዕቀብ መጣሉ ለነሱ በጣም ጥሩ የሚባል ነው። በሌላ በኩል ብዋት የሚለው ግን ግፍ እየደረሰበት ያለው በፌዴራል መንግስት፣ በሻቢያ ሰራዊት፣ በአማራ ልዩ ኃይልና ሚሊሻ በነዚህ ላይ የሚወስደውን እርምጃ እንዲቀጥል ነው የኛ ተስፋችን። ስሜ ጸጋ ያስፋበላሉ በአሜሪካ የተጣለ ማዕቀብ ጅማሬው ነው ብዬ ነው የማስበው። ከዚህ በኋላ ይቀጥላል ብዬ ነው የማስበው እንጂ በአሁን ያለው ለሀላፊዎች ናቸው። አብዛኛው የተደረገና እኔ ያክል ያመጣል ብዬ አላስብም። ከአሁን በኋላ የሚደረገው የኢኮኖሚ ማዕቀብ ግን ብዙ ነገሮች ያመጣሉ። እነሱ ብቻ ሳይሆን አውሮፓን ህብረት ያሉ ሌሎች ከነሱ ጋር ያለው ነገሮች ቢጨመርበት የሆነ ነገር ያመጣል ብዬ አስባለሁ። ህወሀት ከተማ ውስጥ እያለች አይደለም ችግሩ የተፈጠሩ ከሄድ በኋላ በቃ ጠፍተዋል ከተባሉ በኋላ ነው ሁሉ ነገር ዳሜጅ የሆኑ ይህ ህክምናው የትምህርት አቋሙ ምናምን በቃ በሲቪል የሚጠቀምባቸው ነገር የተፈጠሩ ነገሮችን ሁሉም የተፈጠሩት ይህ ውጊያ አልቀዋል ከተባለ በኋላ ነውና እና ቢያንስ ወደ ሰላም ድርድር ወደ ሰላም ድርድር ይመጣሉ ብዬ ነው የማስበው። ተገዶ ወደ ሰላም ድርድር ይመጣሉ ብዬ አስባለሁ። በረሀ ጸጋይ ባላለው የ የመቀሌ ነዋሪ ነኝ። የአሜሪካ የቪዛ ሪስትሪክሽን እርምጃ አንድ ቢረፍድም ጥሩ ነው ነገር ግን ይሄ እርምጃ በሌሎች ወሳኝና ቶሎ ወደ አይዘር ወደ ድርድር ና ተኩሱ ማቆም እና ደግሞ የወራሪ ኃይሎች እዚህ ትግራይን የወረሩ ኃይሎች ተጠያቂ ወደሚሆኑበት ደረጃ ከፍ ማለት ወደሚያስችል እርምጃ መገባት አለበት። አይዘር ወደ ኢኮኖሚ ማዕቀብ ሊሆን ይችላል። ሌሎች አስገዳጅ የሆኑ ከባድ ማዕቀቦች መሸጋገር አለባቸው ብዬ አስባለሁ። ነገር ግን ይህ ማዕቀብ የቲፒኤልኤፍ እንትኖችን ማካተቱ ምናልባት ፍትሀዊ ነው ብያ ላስም ማለት ለማመጣጠን ተብሎ ሊሆን ይችላል። ነገሩ እንትን የገባው ግን ከተደረገው ከተፈጸመው እና ከነበራቸው ሮል አንጻር ግን ፍትሀዊ ነው ብያ ላምን። አስቴር ምስጋናው ደግሞ ከባህር ዳር አስተያየቶችን አሰባስባለች እንሆ ያነጋገርኳቸው አንዳንድ የባህር ዳር ከተማ ነዋሪዎች ዩናይትድ ስቴትስ በኢትዮጵያ ላይ የወሰነችው ውሳኔ በተለይ አንድን ቡድን ለመጥቀም ያለመ ነው ብለዋል። ያ ቡድን ደግሞ በመንግስት አሸባሪ ተብሎ የተፈረጀው ህወሓት መሆኑን ጠቅሰዋል። ውሳኔው ወገንተኝነትም የተንጸባረቀበት ነው ባይ ናቸው። አቶ ሳሙኤል ጌታቸው አሜሪካ በአንዲት ሉዓላዊ ሀገር ላይ ጣልቃ መግባት የለባትም በማለት የተጠቀሰውን ሀሳብ አብራርተዋል። አሜሪካ መንግስት ላይ የጣለችውን ማዕቀብ እኔ እንደ አንድ ኢትዮጵያዊ ዜጋ እቃወማለሁ። እቃወምበትም ምክንያት ምንድን ነው? አሜሪካን የሚያክል አንድ ትልቅ አያል ሀገር በአንድ አገር ለዋላዊነት ለዋላዊ በሆነች ሀገር ራሷን በምታስተዳድር ሀገር ጣልቃ ገብታ የውስጥ ጉዳያችን ላይ ጣልቃ ገብታ ለመስራት ስታስብ በጣም የወረደ ነው። ባይኔ በእገዳ ውሳኔ ስሙ የተጠቀሰው የአማራ ክልል የሰራው በደል የለም በማለትም አስረድተዋል። አቶ ሳሙኤል መላው ኢትዮጵያ ውስጥ ላይ ግድ ያለ የዘር ማጥፋት አለ። አሜሪካ ኢትዮጵያን ሰፖርት ማድረግ የምትፈልግ ከሆነና ለኢትዮጵያ ሰብአዊነት የቆመች ከሆነ ቤኒሻንጉል ጋር ለሚገደሉት፣ ደቡብ ጋር ለሚገደሉት፣ አማራ ክልል ጋር ለሚገደሉት ዜጎች ለምን አላሰበችም አልተቆረቆረችም? ነበር እና በእኔ አስተሳሰብ ለአንድ ክልል ለትግራይ ብቻ ወገንተኛ ሆና መምጣቷን እረዳለሁ። ለእኔ ስሜት የሚሰጠኝ እንደዛ ነው። ትግራይ ክልል በኢትዮጵያ ስር ነው ያለችው። እሷ ጋም የተከናወነው ሕግ ማስከበር ነው። ይህም ደግሞ መላው የኢትዮጵያ ሕዝብ ደግፎት ነው ሕግ ማስከበሩ የተከናወነው። ሕግም ሲከበር በቲፒኤልኤፍ ግሩፕ ብቻ ላይ እንጂ በህዝቡ ላይ የተደረገ ነገር የለም። እኛ እስክናቀው ድረስ አማራ ክልል ያለን መሬት በሀይል የተወሰደ መሬት ነው። ይሄም ኢህአዴግ ወይም ቲፒልፍ ከገባ በኋላ የተወሰደ መሬት ነው። ከዛ በፊት በደርግ ሰዓትም ሆነ በይለ ስላሴ ሰዓት ከዛ በፊትም በነበረው ሰዓት ላይ በአማራ ክልል የነበረ ቦታ ነው። በጉልበት የተወሰደ ነው። አሁንም በጉልበት ነው የተመለሰው። ይሄ እንደውም ምንድን ነው እኩል ነው ብዬ ነው ማስበው። ግን የአሜሪካ መንግስት ከዚህ አካባቢ ስፔሲፊካሊ አማራ ክልል ያለን መሬት ተጠቅሶ ይውጡ ማለት ለአንድ ክልል ብቻ ወገኝተኝነቱን እያሳየን እንደሆነ እንደ አማራ ሕዝብም ሳይሆን እኔ ብሔርተኛ አይደለሁም። እንደ አማራ ክልል ተወላጅነት እኔ አማራ ክልልን በጣም እየተጫነች ትፔልፍን እየደገፈች እንደሆነ አሜሪካ ይሰማኛል ለማለት ፈልጌ ነው። ሌላው አስተያየት ሰጭም ስማቸውን በማስተዋወቅ ይጀምራሉ። ስሜ ጀንበሬ ወርቄ ይባላል። በማንኛውም ፍርድ ቤት ጠበቃና የህግ አማካሪ ነኝ። አሜሪካ እንግዲህ ሰሞኑን በኢትዮጵያ ላይ የጣለችው ማዕቀብ ከመሰረቱ የህግ አግባብ ወይም ህጋዊነት መርህን የተከተለ አይደለም። ምክንያቱም ትግራይ ክልል ማለት የኢትዮጵያ አንዷ አካል፣ በኢትዮጵያ ውስጥ የምትተዳደር በፌዴራሉ መንግሥት ስር ያለች ከተማ እንጂ ራሷን ችላ ሉዓላዊ ሀገር አይደለች የተሰጠው የማዕቀብ ሂደት የሚያሳየው ግን የሌላ ሉዓላዊ ሀገር ራሷን ችላ የተቀመጠች ሀገር በማስመሰል የኢትዮጵያ መንግስት ወይም የአማራ ክልል መንግስት በትግራይ ላይ ጫና ያደረገ መሆኑን በማስመሰል የወጣ ማዕቀብ ነው። ይሄ ማዕቀብ ደግሞ ሙሉ ዝርዝሮችን ስንመለከት የቲፒኤልኤፍ ወይም የህወሓትን ጉዳይ የማስፈጸም የተልእኮ የማስፈጸም ተግባር የሆነ ነው የሚመስለውና አሜሪካ ይህንን የሰራችውን ወይም የፈጸመውን የሰጠችውን የማዕቀብ ሂደት እንደገና ቆም ብላ አይታ ከኢትዮጵያ ጋር ከነበራት ወዳጅነት ስለሆነ የዲፕሎማሲያዊ ግንኙነቷንም የሚያሻክር በመሆኑ ቆም ብላ እንደገና ይህን ማዕቀብ ልታነሳ ይገባል ብዬ አስባለሁ። ወይዘሮ ሸዋዬ መታከት የአሜሪካ መንግስት በኢትዮጵያ ላይ የጣለውን ማዕቀብ እንደገና ቢያይልም በጣም ደስ ይለናል። ምክንያቱም ወደ ባሰ ህዝቡ ወደ ጥፋት ውስጥ መክተት እንጂ ለማውጣት ለማውጣት ምንም አይነት መፍትሄ እንደሌለው ይህንን አረጋግጭ እናገራለሁ። ወጣት ዝነኛው አድመጥ በበኩሉ ውሳኔው የኢትዮጵያና የአሜሪካን ወዳጅነት የሚያበላሽ በመሆኑ እንደገና ሊታይ እንደሚገባ ይናገራል። አሜሪካ በእኛ የጣለችው ማዕቀብ እንግዲህ ማለት እንደ ሀገርና ሙሉ ዝርዝር ሪፖርት የተወሰነ ያወጣችው ነገር አላት። ከባለስልጣን ጀምሮ ከምን ከምን የሚለው ነገር እንግዲህ እንደ ሀገር ነገር ግን በውስጥ ጉዳያችን ላይ ገብታ ነው ይሄ ሪፖርት ጉዳይ ነው። ላላዊት ሀገር እስኮሚሽን ድረስ ራሷ መንግስት አላት። የገዛ መንግስታችን ነው መወሰን የሚችለው። አሜሪካ ብዙ ጊዜ ስናያት እሷ ጣልቃ የምትገበው የራሷን ለማስከበር ነው። ወጣት ዝነኛ ቪዛ ክልከለው እስሁን ዘዘ ሪፖርት በጣም ባለስልጣናት እንመለከት ያው ትምህርት፣ የትምህርት ካሪክለም የወደቀ ካሪክለም ስላለ እሱን ካሪክለም ልጆቻቸውን አያስተምሩም። የነሱ ልጆች ውጭ ስለሚማሩ እኛና እነሱ ናቸው። እኛ እህት ወንድሞች ናቸው የሚማሩት ስለዚህ ካሪክለሙንም የነሱ ጆች ሲወድቁባቸው ለማስተካከል ይጠራሉ እያስባሉ። አቶ አዲስ ጀንበሬ በበኩላቸው አሜሪካ በክልሎች መካከል ጣልቃ በመግባት በአማራ ክልል ባለስልጣናት ላይ የማይገባ ማዕቀም ማስቀምጧ ተገቢ አይደለም ብለዋል። ለምሳሌ አንድ ክልል አንድ አገር ነው የሚያስተዳድሩ ያ አገር ለብቻው ለብቻው ለምሳሌ እንደ ጅቡቲ እንደ ኤርትራ ያለ አገር ከሆነ እሰየው እንደዚህ አገር ከሆነ ይህ ግን ሁሎቹም ክልሎች የሚያስተዳድራቸው የኢትዮጵያ መሪ ነው። ስለዚህ ይሄ ልክ እንደ ሌሎች አገሮች አሁን እንደ ያደጉ አገሮች እንደ አሜሪካን ያለ ያዩት ምንድን ነው? ብቸኛ ሆና እራሷን እንችላ እንደምትኖር አድርገውን ያዩት ትግራይን ብቻ። ስለዚህ ይህ ምንድን ነው? ኢትዮጵያ አንድ መንግስት ነው ያላት፣ የሚያስተዳድራትም አንድ መንግስት ነው ያላት፣ ሁለት መንግስት የላትም። ይህን አሜሪካን ሊጠፋውም አይችልም ያውቃል። እያወቀ ግን እያጠፋን ያለ የውሸት ፕሮጋንዳ በሚነዙት ላይ አሜሪካን በዚያ ላይ መመረዙ አሳዛኝ ነው። አብዛኛዎቹ አስተያየት ሰጪዎች ዩናይትድ ስቴትስ በተለይ ለህወሓት ወገንተኝነት እያሳየች ነው ሲሉ ወቅሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። የጭንቀት ጊዜው አበቃ ይሆን ወይስ የማብቂያ መጀመሪያ ሐኪሞን ይጠይቁ በምሽቱ ቅንብሩ ከሚዳሰሳቸው ጭብጦች ውስጥ ናቸው። ክትባቱ እንደ ልብ ሳለ በግለሰቦች ምርጫ ብቻ ሁሉን አጠናቆ መከተብ እስካሁን ባይሳካም፣ በተለይ በመቶ ሚሊዮኖች በተከተቡበት ዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ ከፈጠረው ዓለም በፊት የምናውቀውን ያን የትላንት ህይወት የሚመልስ ድባብ ፍለጋ ተጀምሯል። በአንድ ወገን ይህ አይነተኛ ሊሰኝ የሚችል እርምጃ በህይወታቸው ውስጥ ሊያመጣ የሚችለውን ተጨባጭ አንደምታና በትይዩ ቀደም ሲል ብዙም የማይነሱ ነገሮች ግን ዛሬ ሰዓታቸው የፈቀደ የሚመስሉ ጥያቄዎች የሜዮ ክሊኒክ የካንሰርና የደም በሽታዎች ልዩ አማካሪው ከዶክተር ከበደ በኛ ጋር በምናደርገው ቆይታ እንፈትሻለን። ባለፈው ፕሮግራማችን ጀመር አድርገን በሰዓት እጥረት ሳቢያ ሙሉውን ሳናስተላልፍ የቀረነውን ዝግጅት ነው ዛሬ የምናሰማው። ዶክተር ከበደ ቤኛ በቅድሚያ ለጊዜው አመሰግናለሁ። እኔም ይህንን ዕድል በመስጠት አመሰግናለሁ። የኮቪድ ጉዳይ በተለይ በዚህ በዩናይት ስቴትስ የተወሰነ መርታ የታየበት ደረጃ ላይ ነው ያለ ነው። ብዙ ሚሊዮን ሰዎች ተከትበው ያልተከተቡት አሳሳቢነቱ ለሌሎችም ጭምር ነው የሚባለው። ስጋትን ቢኖር ወደ ጤናማው መንገድ የሚመልስ መጠነኛ እርምጃ እየተራመን ባለበት ሁኔታ ነው ያገኘሁት ሶ የኢትዮጵያ የጸረ ኮቪድ ከፍተኛ አማካሪ ቡድን አባል ነዎት። ሙሉ ትኩረታችሁን በዚሁ በኮቪድ ጉዳይ ላይ አድርጋችሁ በተለይ በኢትዮጵያ ሊደርስ የሚችለውን ጉዳት ለመቀነስ እንቅስቃሴ ስታደርጉ አንድ አመት ይዘልቃችኋል። ወደ ዋና ጥያቄዎች ከመዝለቄ በፊት እስኪ መንደርደሪያ ከጠቆምኩት ጋር የተያያዘ ጥያቄ ላቅርብለ አንድ አመት ተኩል ከተቃረበ ጊዜ በኋላ በከፊል ጤናማ ወደሆነ አዝማሚያ መመለስ ጀምረናል። ካለፈው ሳምንት ጀምሮ በአደባባይ የፊት መሸፈኛ ጭንብል ማድረግ ላያስፈልግ እንደሚችል የምግብ ቤቶችና የተለያዩ ንግድ ቤቶችን ጨምሮ በቤት ውስጥ ሰዎች በአንድ ቦታ ሊሰበሰቡባቸው የሚችሉ ቦታዎች ቁጥሩ ከፍ ማለቱ በውጪ ብዙም የማያሳስብበት ሁኔታ መድረሱ እየታየ ነው። ጠቅላላ ትዝብቶ ምንድን ነው? አሁን የደረስንበትን ያለንበትን ሁኔታ ሲመለከቱ፣ በመሰረቱ አሁን አሜሪካን ሀገር ውስጥ ያለው ሁኔታ በጣም ብዙ ሰው ተከትቧል። በተለይ እድሜያቸው ከአምሳ ከስልሳ በላይ ያሉት ሰው ተከትበዋል ከዛም አልፎ ደግሞ እንደውም ቲኔጀርስ ለምሳሌ የእኔ ልጅ አሁን ተከትቧሉ። ሴቷ አስራ ሶስት አመቷ ነው። እሷም ትከተብ ቀጠሮ ልጅ አለውኝ እና አብዛኛው ሰው የተተከተበ የተወሰደው ሲዲሲ ሪኮመ እንዲያደርገው ነገር ለአሜሪካን ሀገር ውስጥ ላለ ሁኔታ ትክክል መስሎ ይታይገኛል። ይህም ሆኖ ግን በተለይ ብዙ ሰው ወይም የታመሙ ሰዎች ሊገኙበት የሚችሉት ሆስፒታሎች ውስጥ የጤና ተቋማት ውስጥ አሁንም ቢሆን አብዛኛው የጤና ባለሙያ የተከተለ ቢሆንም ለምሳሌ በእኛ ፋሲሊቲ ውስጥ በሽተኞች ሲመጡም እኛም ሁላችንም ልክ ድሮ እንደተደረገው ማስኩን እናደርጋለን። በኤሌክትር ውስጥ ስንሄድ የዛሬ ዓመት የተጀመረው ከስድስት ሰው በላይ ኤሌክትር ውስጥ አይሄድም። የጤና ተቋሞች ብዙ ጊዜ የሚጠቀመ ስለሆነ በመሰረቱ ብዙ የተቀየረ ነገር የለም። አንዳንዶችም ላይከተቡ ይችላሉ። በለባቸው የጥናት ችግር ምክንያት ያልተከተቡም ሰዎች ሊመጡ ስለሚችሉ ጥንቃቄው መቀጠል አለበትና እንደዛም እየተካሄደ ነው። ነገር ግን በተለይ ውጭ በሚካሄድበት ጊዜ፣ በየሬስቶራንቱ በሚሄድበት ጊዜ አሁን የተደረገው ነገር ትክክል ነው ብዬ ነው ማስበው። በተጨማሪም ያልተከተቡትንም ደግሞ የአብርሳሳቸው የሚታሰብ እንደዛ መደረጉ ትክክል ነው ብዬ ነው ማስበው። ይህም እዚህ የአሜሪካ ሀገር ውስጥ ነው እንጂ ሌሎች ሀገሮች ውስጥ በአብዛኛው ውስጥ ሳይከተብ ልክ ድሮ ያለውን ነገር መከታተል ያስፈልጋል። መልካም እንዳሉት በዩናይት ስቴትስ ያለው አውሮፓን ጨምሮ ከሌላ የትኛውም ሀገር ፍጹም የተለየ ሁኔታ ነው የሚያደፋፈረው። ይሁንና እዚሁ ጋን ቆይና ዶክተር ከበደ በጣም ተስፋ የሰጠውን ያበረታታውን አንዳንዶችም ተሰላጭተው በራሳቸው መንገድ ቸልተኛ ወደ መሆን አዝማሚያ የሄዱበትንም ጭምር እንደው አንዳች ምላሽ እንደተሰጠ ተደርጎ የተወሰደው የሲዲሲዋ ዲሬክተር ሮሼል ወለንስኪ ባለፈው ሳምንት ሲናገሩ፣ ከዚህ ቀደም ወረርሽኙ ከመጀመሩ በፊት አድርጓቸው የሚገበሩ ነገሮችን የማድረግ እድል ወይም ማድረግ ትጀምራላቸው የሚል ቃል ተናግረው ነበርና ስጋቱ ሙሉ በሙሉ ባለመላቀቁ ግን እያወዛገበ ነው ዛሬም ቀደም ብሎ የጠቀሟቸውንም ጨምሮ በሙሉ በነጻነት ሁሉም ሰው እሰየው አይደለም ያለው የቀደመውንም የከፋ ሁኔታ የተመለከቱ አሁንም አደጋ ሊኖር ይችላል ብለው የፈሩ በሙሉ ልብ ያልተቀበሉበትም ሁኔታ ነው ክርክሮችም አልፎ አልፎ ይታያሉና ከዛስ አንጻር ምን ያያሉ ያልተፈለገ ያልተጠበቀ ነገር እንዳይመጣ ለሚሰጉ ሳይከተቡ የፊት መሸፈኛ ጭንብላቸውን የማያጠልቁ ሰዎች መኖራቸው ወይም ሊኖሩ የመቻላቸው እጣ ተራከሩ ወገኖችም አልጠፉም እና ምን ይላሉ? እሱስ ላይ እዚህ ላይ ትንሽ አሜሪካን ሀገር እንደሚታወቀው የግለሰብ ነጻነት በጣም የተከበረ ነው እና ቫክሲኔሽንም ሳይኖር በፊት ራሱ አንዳንድ ሰዎች ጭንብሩን አላደርግም ብለው የሚከራከሩ ነበሩ እና አሁንም በተለይ ቫክሲኔሽን በየቦታው መኖሩ እንደነገርኩህ ኩህ ቫክሲን አክሰሱ በደንብ ስላለ ታዳጊዎቹ ሉ የተከተቡ ስለሆነ፣ ሌላው ደግሞ የተከተበው ሰው የእሱን ነጻነት እንደ መክፈፍ አድርገው የሚያዩ ሰዎች አሉ። ስለዚህ አሁን የተደረገው ነገር የኔ አስተያየት ነው፣ ትክክል ነው መስሎ የሚታየው አንደኛ ቫክሲኔሽን ባይኖር ኖሮ ወይም እጥረት ቢኖር ኖሮ ከአሁን በፊት ሲደረግ የነበረውን ነገር አፍን ሸፍኖ ለመከላከል ማድረግ ይቻል ነበር። ነገር ግን አሁን ቫክሲኔሽን ሁሉም የፈለገ ሰው ማግኘት ስለሚችል ደግሞ ትራንስሚሽኑ እየቀነሰ በመምጣቱ ሆስፒታል ያለው ሎር እየቀነሰ በመምጣቱ ከሌላ ቦታ የተለየ ስለሆነ የተደረገው ነገር ተገቢ ነው ብዬ ነው ማስበው እና ሰው ደግሞ ህይወቱን መኖር አለበት። እኛም በኮቪድ አድቫይዘሪ ኮሚቴ ውስጥ የተከሳገነው ነበር የተለያየ አስተያየት ያላቸው ጓደኞች አሉ። እኔ በበኩሌ ግን ያደረገው ነገር ትክክል ነው ብዬ ነው ማሰው በነገርኩ ምክንያቶች፣ ቫክሲኑ እንደፈለገ መገኘቱ፣ አብዛኛው ሰው ለተከተበ፣ ሆስፒታል ያለው ሎድ ስለቀነሰ፣ ይሄ ሁሉ በመሆኑ ትክክል ነው መስሎ የሚታይ መልካም። አሁን አከራካሪ ሆኖ የተነሳውን ያህል ይነስም ይብዛም፣ ምቾት ባለበት ክትባት በተሰጠበት ሰዎች ራሳቸውን ማዳን የሚችሉበት እድል ባገኙበት ሀገር ውስጥ ነው ይሄ ክርክር የተነሳው። የበለጸጉ ሀገሮች ሳይቀሩ የተቀረው ዓለም እንደ ልብ ሁሉም ሰው ክትባት የሚያገኝበት ደረጃ ላይ አልደረሰም። አልከተብም ብሎ ክርክርም ውዝግቡም ውስጥ አይገባም። አቅርቦቱም ገና አሁንም እጥረት አለው እና እስኪ የቀረውን ዓለም የሚመለከት ጥያቄ ላንሳ። እንዲህ ያለው ሁኔታ በዩናይት ስቴትስ የተፈጠረው ስጋት በህንድ ከታየው ጋር ስናነጻጽረው በህንድ ከዚህ ቀደም ከታዩት ሁሉ እጅግ አደገኛ የሚመስል ግን አዲስ ማዕበል፣ አዲስ ወረርሽኝ የተነሳበት ሁኔታ ነው ያለው። ከቁጥጥር ውጭ እንዳይሆን እያሰጋ ነው። በዚያ የታዩት ራሳቸውን የለወጡ የቫይረሱ ዝርያዎች ሌሎቹንም የተቀረውንም አለም ዩናይት ስቴትስን ጨምሮ የተሻለ አዝማሚያ ያለውንም ሊያሳስብ የሚችል ነገር አለ የሚለው ይሄ ራሱን የለወጠ የቫይረስ ዝርያ ጉዳይ ያነጋግራል እና ከዛስ አንጻር ምን ይታዮታል? ሌሎች ስጋት አላቸው ወይ? ዛሬም እንዳመት እንዳሳለፍ ነው አስቸጋሪ ጊዜ፣ ፈታኝ ጊዜ አድርገው ሊያዩት ይገባ ይመስሉታል ወይ? ይህንን ነገር በሁለት መንገድ ማየት ያለብን ይመስለኛል። አንደኛ አዎ ስጋቱ ሊኖር ይችላል። ምክንያቱም አሁን የአሜሪካን ሀገር ያለው በፋይዘር እና በሞደርና ያለው ቫክሲን እስካሁን ሳውዝ አፍሪካ ያለውን ቫሪያንት፣ ዩኬ ያለውን ቫሪያንት ፕሮቴክት የማረግ ሰባ እንዳለ ነው የታየው በላቦራቶሪ ውስጥም ፔሽንቶች በሚያገኙበት ጊዜ። ህንድ ያለው አሁን ያለው ቫክሲን ይከላከለው አይከላከለው ያለ አይነት እርምጃ የለም። ግን ፖቴንሻሊ ልክ አሁን የማይታወቁ ብዙ ነገሮች አሉ። አሁን ለምሳሌ አንደኛ እኛ አሁን የተከተቡ ሰዎች ለስንት ጊዜ ክትባቱ እንደሚያገለግል ለስድስት ወር ይሁን ለአንድ ዓመት ይሁን በየዓመቱ እንደሚያስፈልግ ብዙ ያልታወቁ ነገሮች አሉ። ስለዚህ ህንድ ያለው ሁኔታ የሚያሰጋው ምንድን ነው? አሁን ያለው ክትባት ይስራ አይስራ አይታወቅም። ባለመታወቁ ምናልባት ይሄ መከላከያ መንገዶቹን ልክ ድሮ ነው የተደረገው ማድረግ ይጠቅም ይሆናል። አንዳንድ ቅድም እንደተናገርኩት ከሳውዝ አፍሪካና ከዩኬ ያለውን ቫሪያንት ፋይዘርና ሞደርና አሜሪካ ሀገር ውስጥ ያለው ቫክሲን እንደሚከላከል መረጃዎች አሉ። ግን የህንድ ያለው ስለማይታወቅ ብዙ ነገር ማውራት አይቻልም። ነገር ግን በተለይ ብዙ ሰው ቫክሲን ሾርቴጅ ባለበት ሁኔታ መከላከያ መንገዶችን በጥብቅ መከተል ያስፈልጋል። መልካም ዶክተር ከበደ፣ ምናልባት ወደ ዋናው ወደ እርስዎ ልዩ ሙያ ቀጥታ የሚወስደን ጥያቄ ላስከተል። ያልታወቁ ነገሮች አለ እንዳሉት፣ ያልታወቁት ነገሮች ሲደረስባቸው ጎልቶ የሚወጡ የሚመስልበትም ሁኔታ ይታያል። እኚህ የጸረ ኮቪድ-19 ክትባቶች በተለይ በዚህ በዩናይትድ ስቴትስ ትልቅ ተቀባይነት ያገኙትን ለሌላውም ዓለም እንዲዳረሱ በጉጉት የሚጠብቋቸው የፋይዘርና ሞደርና የተባሉት ክትባቶችን አስመልክቶ ሌላ በቂ ጥናት ያልተደረገበት ሁኔታ ብቅ ማለት ጀምረዋል። የሰውነት የበሽታን የመከላከል አቅማቸው በተለያዩ የህመም አይነቶች የተዳከመ ክትባቱ ኮቪድ-19 ሊከላከልላቸው ስለመቻሉ ጥያቄ ተፈጥሯል ሌሎች ከዚህ ጋር የተያያዙ ዝርዝሮችን ከማንሳቴ በፊት በአጠቃላይ ደረጃ በሽታ የመከላከል አቅማቸው ለተዳከመ ሰዎች የነኚህ የኮቪድ-19 ክትባቶች ጠቀሜታ ምንድን ነው ምንስ ፈተና ይኖረው ይሆን የኮቪድ-19 አንድ ሰው በሚታመምበት ጊዜ በጣም ከፍተኛ አደጋ ሊያመጣባቸው የሚችሉትን ሰዎች ማወቅ ተችሏል። ለምሳሌ እድሜ የገፋ ሰው፣ የካንሰር በሽታ ያለበት ሰው፣ ትጓድ በሽታ ያለበት ሰው፣ ብዙ የሆኑ ሰዎች፣ እነዚህ እነዚህ ለኮቪድ ከተጋለጡ ህመሙ ጠንቶባቸው ኮስታላጅስ ሊያስፈልጋቸው ይችላል። ተጨማሪ ክስ ሊያስፈልጋቸው ይችላል። የመሞት ቻንሳቸውም ሀይ ነው። በዚህ የተነሳ ካንሰርን ይመለከታል። ግን ካንሰር ሲባል በጣም ብዙ አይነት ካንሰር ነው ያለው እና በመሰረቱ በዓለም አቀፍ ደረጃ አሜሪካ ነገር ውስጥ የአሜሪካን ሶሳይቲ ኦፍ ሄማቶሎጂ የሚባል እና አሜሪካን ሶሳይቲ ኦፍ ክሊኒካል ኦንኮሎጂ እነዚህ የሀኪሞች ማህበሮች ናቸው እና አሜሪካ ነገር ውስጥ እንዲሆን በመላው ዓለም አብዛኛው ዓለም ስለሚታተፍባቸው አብዛኛው ምክር ሀሳቦች ከነሱ ነው የሚወጣው። ይህም አይነት ማሳሰቢያዎች ወይም ምክር ሀሳቦች ሲወጡ አንዳንድ ጊዜ ሐኪሞች ኤክስፐርቶች ይገናኙና ጥናት ምንድን ነው? መረጃ ኖ ጥሩ ነበረ። መረጃ ሳይኖር ግን የተለያዩ ሀኪሞች በልምዳቸው እንደ ድጋፍ ነገር የሚያደርጉት ነገር አለ። አንደኛው ለምሳሌ የካንሰሩ አይነት የካንሰሩ አይነት ወይም ኬሞቴራፒ የሚወስዱ ከሆነ ቫክሲኔሽን የሚሰጥበትን ጊዜ ትንሽ ማዘገት ያስፈልጋል። ምክንያቱም ኬሞቴራፒ በሚወሰድበት ጊዜ ነጭ ደም ሴሎችን ስለሚቀንስ የነጭ ደም ሴሎች ደግሞ መቀነስ ቫክሲኔሽን በሚወሰድበት ጊዜ ላይ ስራ ስለሚችል የተወሰነ ቁጥር አለ። ብዙ ጊዜ የነጭ ደም ሴሎች ቁጥር በጨመረ ጊዜ ምሳሌ አንድ ሰው የቱድ ካንሰር ወይም ዚ አይነት ካንሰር ኖሮ ኬሞቴራፒ የሚሰጥበት ጊዜ እንደ ሳይክል ነገር ነው የሚሆነው፣ ዝቅና ከፍ ዝቅና ከፍ ስለሚል ዝቅ በሚልበት ጊዜ ከተሰጠ ቫክሲኑ ላይ ስራ ስለማይችል መጠበቅ ያስፈልጋል በአንድ ወር ወይም በሁለት ወር ማዘግየቱ ነው ሪኮመንድ የሚደረገው ጊዜ የሚሰጥ ከሆነ ምክንያቱም ኢፌክቲቭ ነሱ ስለማይታወቅ። በመሰረቱ ግን ኬሞቴራፒ የማይወስዱ ከሆነ ማንኛውም የካንሰር በሽተኛ ኮቪድ ናይንቲን እንዲወስድ ሪኮመንድ ነው የሚደረገው። ይህን እንግዲህ ከጥቅሙና ከጉዳቱ ማመዛዘን ያስፈልጋል። ጉዳቱ ስለሚያመዝን ቀደም እንደተናገርኩት ካንሰር ያለባቸው በሽተኞች በኮቪድ ቢጋለጡ ማሁን በጣም ሊጠናባቸውና የሕይወታቸው ማለት ለሚያሰጋ ቫክሲኖሽን እንደውም የሚታወቀው መጀመሪያ በጃንዋሪ ወይም ከሁለትና ከሶስት ወር በፊት ፕራዮሪቲ በሚሰጥበት ጊዜ የካንሰር በሽተኛው እንዳንድ ክራይቴሪያ ነበር የተወሰደው። እንደውም የካንሰር በሽተኞችን ብቻ ሳይሆን ከነሱ ጋር ያሉ የሚረዷቸውም ሰዎች፣ ቤታቸው ውስጥ ያሉ ሰዎች ሁሉ ቅድሚያ ነበር የሰጣቸው እና ይህንንም በማቀው ከሆነ ኢትዮጵያ ውስጥም እንደዛ የሚደረግ ይመስለኛል። መልካም ዶክተር ከበደ የሰውነት በሽታ የመከላከል አቅማቸው የተዳከሙ ሰዎችን በጠቅላላው እናንሳ እንጂ ይልቁንም ደግሞ ከዚህ ውስጥ ለይተው እርስዎ በተለይ በሚሰሩበት ህመም ሁኔታ ካንሰር የካንሰር ህሙማን ላይ ሊኖረው የሚችለውን ሁኔታ እነኚህ ህሙማን ይበልጥ ተጋላጭ በመሆናቸው ክትባቱን የመውሰድ አስፈላጊነቱ፣ ነገር ግን ደግሞ ሊሆን የሚችለው ሊሰራ የሚችለው የካንሰሩ አይነትን ጨምሮ በዝርዝር ተመልክተዋል። ምናልባት የመጨረሻ ጥያቄ ለማድረግ እነኚህ የበሽታ የመከላከል አቅማቸው የተዳከሙ ሰዎች የመውሰድን አማራጭ በበሽታው ሳቢያ ጉዳት የሚደርስባቸው ከሌላውም በተለየ ሁኔታ ከፍ ያለ እንደመሆኑ ክትባቱን የመውሰዱ አማራጭ ጉዳት አይኖረውም በሚለው አማራጭ ሆኖ ከቀረበ በግላቸው መከታተል ያለባቸው ያዩ የሚገባቸው ለውጦች ይኖሩ ይሆን? ክትባቱን ከወሰዱ በኋላ በተለይ ለነኝህ ህሙማን የሚመከር ይኖር ይሆን? ሌሎች አማራጮችም ካሉ። አድማጮች ከዶክተር ከበደ በኛ ጋር የጀመርነው ነው ቃለ ምልልስ አላበቃም። ተከታዩን በሌላ ፕሮግራም እናቀርባለን። ሙሉ ምልልሳችንን ገጾቻችን ላይ እናኖራለን። ለአሁኑ ዶክተር ከበደን እናመሰግናለን።